موسيقى لا السبب የሴቶች ግርዛትን አካላዊና ስነልቦናዊ ጎጂነት ልብ ለማሰኘት ሲልም ትግበራው ከናካቴው ከመላው ዓለም እንዲከላ በየዓመቱ ፌብሩዋሪ ስድስት በተባበሩት መንግስታት አስተባባሪነት በግንዛቤ ማስጨበጫ ቀንነት ታስቦ ይውላል። የተመድ አካል የሆነው የዓለም ጤና ድርጅትም በበኩሉ በአሁኑ ወቅት ለግርዛት የተዳረጉ 230 ሚሊዮን ያህል ልጃገረዶችና ሴቶች ያሉ መሆኑን ያመለክታል። ተግብራውም አፍሪካ፣ መካከለኛው ምስራቅና እስያን አካቶ በሰላሳ አገራት ውስጥ እንደሚፈጸም ግርዛቱ በአብዛኛው የሚካሄደውም ከጨቅላ ሕፃናት እስከ 15 ዓመት ዕድሜ ባሉ ልጃገረዶች ላይ እንደሆነ ከግርዛቱ ጋር ተያይዞም ሕክምናን ግድ የሚሉ ሕመሞችን ለማከም በየዓመቱ የጤና ስርዓቱን ለአንድ ነጥብ አራት ቢሊዮን የአሜሪካ ዶላር ያህል እንደሚዳርግ ይጠቅሳል። ይህንኑ አስመልክተንም ከወይዘሮ ውዳድ ሳሊም በሜልበርን አውስትራሊያ፣ የህዝብ ጤና ደህንነት አንቂ ጋር ተዋይተናል። መነሻችንም በየዓመቱ ወርሃ ፌብርዋሪ በገባ የመጀመሪያው ሳምንት ላይ አውስትራሊያን አክሎ በመላው ዓለም በጸረ ግርዛት ግንዛቤ ማስጨበጫ ቀንነት ለመጠቀም ግድ ያሰኙ ምክንያቶች ምንድናቸው በሚል ነው። ወይዘሮ ውዳድ እንዲህ ያስረዳሉ። አቶ ካሳሁን ዛሬ ስለ ጋበስከኝ በጣም ነው ማመሰግነው። እጅግ አርጌ ላመሰግነ ወዳለው ዛሬ የመጣሁት የዓለም አቀፍ ጸረ ግርሳት ቀንን በማስታወስ ነው። ይህም ቀን ተከብሮ የሚውለው ፌብራሪ ስድስት ላይ በየአመቱ ሲሆን ቪክቶሪያ ውስጥ በተለይም ፋራ ፕሮግራም በያለንበት ይህንን ቀን አክብረ ነው እንደዚያውም ለሰውም አሰምተን ምን ያህል ይሄ ግርዛት ጎጂ እንደሆነ ለሴቶችና እንደዚያውም ለእናቶች በጣም ጎጂ የሆነ መሆኑን እናመላክታለን። ጎጂ መሆኑን ስታመላክቱ በምን መልኩ ነው የዚህ የግርዛት ጎጂነት በሴቶች ላይ የሚገለጠው? ኦ የአጭር ጊዜና የረጅም ጊዜ ጉዳቶች አሉት በሴቶች ላይ ማለትም በዚያውም በህፃናት ላይ በአንዳንድ ሀገሮች በህፃናቶች ላይም ነው ይሄ ነገር የሚፈጸመው። ለምሳሌ መድማት፣ ለኢንፌክሽን መጋለጥ ማለትም መቁሰል፣ ቁስል መዳን ቢ ማለት በተጨማሪ ደግሞ የረጅም ጊዜ ጉዳቶች ሴት ልጅ አድጋ በተለይም በአንዳንድ ሀገሮች እንደ ጅጅጋ ያሉ ኢትዮጵያ እንዳለ ለመውለድ ሲመጡ ሴቶች እንደገና ተቀዶ ካልተከፈተ በስተቀር ልጅ ለመውለድ አለመቻል እነዚህ ነገሮች የረጅም ጊዜ ጉዳቶች ናቸው። ከዚያም የበለጠ የረጅም ጊዜ ጉዳት አለው። ሳይኮሎጂካል ጉዳትም አለው። በጣም ጎጂ ለመሆኑ አጠራጣሪ አይደለም። ይህም በብዙ ዘገባዎች ይገኛል። አስፈላጊ ከሆነ ወርልድ ሄልዝ ኦርጋናይዜሽን፣ እዚህ ባለንበት ቪክቶሪያ ደግሞ ዲፓርትመንት ኦፍ ሄልት ዌብሳይት ላይ አለ። እንደዚያውም በየሂውማን ራይት ኤጀንሲው ይገኛል። ኢንፎርሜሽን በጤና ድርጅቶች ውስጥ ይገኛል። ቤተር ሄልዝ ቻናልም አክሬት የሆነ በጣም ትክክል የሆነ ኢንፎርሜሽን፣ ስለዚህ ፕራክቲስ ልታገኙ ትችላላችሁ። አውስትራሊያ ውስጥ እንዳሉት ፌብርዋሪ ስድስት ታስበው በሚውልበት ቀን በምን መልኩ ነው በተለይ በእናንተ በጤና አስተባባሪዎች በኩል የእናንተ ቡድን እንዴት አድርጎ ነው ለህዝብ ግንዛቤ የሚያስጨብጠው? ለምሳሌ ኢንፎርሜሽን ሴሽን እየተባሉ ሴቶች የሚሰባሰቡበት በየቦታው ይገኛል። በቀኑ ያን ቀን ጸረ ግርዛት ኢንፎርሜሽን ብቻ ሳይሆን ሌላ ለሴት ልጅ ጎጂ የሆኑ አንዳንድ ነገሮችንም ሴቶች ይወያያሉ። እንደዚያውም በየጊዜው አስፈላጊውን ምርመራዎች ማድረግና ጤንነታችንን መጠበቅ እንዳለብን ተወያይተን ጎጂ የሆኑ ባህሎችን ወደኋላ በመተው ጤንነታችን እንዴት አድርገን ምንጠብቅ እንወያያለን። አውስትራሊያ ውስጥ ይህን ማክበሩ ለምን አስፈለገ? አውስትራሊያ ውስጥ አሳሳቢ የሆኑ ሁኔታዎች አሉ ማለት ነው፣ ግርዛትን አስመልክቶ። አንደኛ በእውነት የማይታወስ ታሪክ ራሱን ይደግማል ይባላል እና በተቻለ መጠን ይሄ ነገር መረሳት የለበትም። እስካሁንም ድረስ እስከ አራት ሚሊየን የሚሆኑ ሴት ልጆች በየአመቱ በግምት አደጋ ላይ ናቸው የሚል ወርልድ ሄልዝ ኦርጋናይዜሽን አውጥቷል። ስለዚህ ይሄ እስካሁን ድረስ የጠፋ ጎጂ ባህል አይደለም። ስለዚህ አሁንም፣ ማለቴ ነውር አድርገነው ደብቀነው ከቆየን ለመተው በጣም ከባድ ይሆናል። ስለዚህ ነገሩን ተወያይተንበት፣ የሰው ጆሮ ሰምቶት፣ ሰው አላስፈላጊ መሆኑን እንዲረዳ ይህ ቀን ታስቦ መዋል አለበት። የዓመቱ ቅድም እንዳሉት የጥናታዊ ግኝቶች ይወጣሉ። ይሄንኑ በተመለከተ በዚህ መልእክት አስቦ ከመዋሉ በፊት በዘንድሮ ጥናታዊ ግኝቶች የሚያመላክቱት ምንድን ነው? ምን አዲስ የከፉ ወይም የተሻሉ ሁኔታዎች አሉ በዓለም አቀፍ ደረጃ ወይም እንደ ኢትዮጵያና እንደ ኤርትራ ባሉ ሀገሮች በኤልትራ በኩል ሁለት ትናንሽ ከተማዎች ይህንን ጎጂ ባህል ሙሉ በሙሉ ትተዋል የሚል ፓብሊኬሽን ወጥቷል። እሱም በጣም ተስፋ የሚሰጥ በጣም ደስ የሚል ነው በእውነት። በሌላ በኩል ደግሞ ባለፈውም ከነበረው በላይ አሁንስ አራት ሚሊዮን የሚሆኑ ሴቶች በየዓመቱ አደጋ ላይ ናቸው። ለዚህ ለጎጂ ባህል የሚል የዓለም ጤና ድርጅት አውጥተዋል። ይህም ማለት እየጨመረ ሄደ ማለት ላይሆን ይችላል ምክንያቱም የዓለም ፖፕሌሽን ቁጥርም እየጨመረ ስለሚሄድ ማለት ነው። ግን ያው ለብዙ ዓመታት ትግላችንን እያካሄድን ነው። ይህንን ጎጂ ባህል ወደኋላ ትተን ጤንነታችንን ለመጠበቅ እና አብራችን ሁኑ ከእርግጥ ከአገር ከወጡ ትንሽ ቆየት ብለዋል። በእርሶ አገር ቤት በነበሩበት ወቅትና አሁን ከነኚህ አመታት በኋላ ኢትዮጵያ ውስጥ ያለው በተለይም ግርዛትን አስመልክቶ፣ እርግጥ ነው ሕጎች ወጥተዋል፣ ያ ለቅጣት ሁሉ ያደርሳል፣ ከደርግ ጊዜ ጀምሮ እነዚህ አይነት እርምጃዎች አሉና፣ ምን አይነት መሻሻሎች አሉ ማለት ይቻላል የእርሶንም ማህበረሰብ የሀረሪ ማህበረሰብን ጨምሮ በመላው ሀገሪቱ መሻሻሎች አሉ። በእርግጥ ሀረር አካባቢ ግርዛት በህግ የተከለከለ ነው የሚል ፖስተር ሁሉ ይለጠፋል ማለት ሰምቻለሁ። ጎጂነቱን አንዳንድ የቤተሰቦቼ ጓደኞቼ፣ ልጆችም እንዳይደርስባቸው እናቶቻቸው አውቀው ልጆቻቸውን ከዚህ ከጎጂ ባህል ለመዳን ችለዋል። ነገር ግን በሌላ በኩል ደግሞ ስሰማ በጅጅጋ ሆስፒታል ሴቶች ለመውለድ ሲመጡ በተለይም ታይፕ ስሪ የተባለ ሙሉ በሙሉ ተሰፍተው ልጅ ለማውጣት እጅግ በጣም ተቸግረው ቤት ብዙ አምጠው ጤናቸው እስከ መሞድ ደረጃ ይደርሳሉ እና ይሄም እስካሁን እየተካሄደ ነው። ስለዚህ ሙሉ በሙሉ ሕገ ወጥ ነው። በእርግጥ ሕገ ወጥነቱ ይህንን ጎጂ ባህል ሊያስቆመው አልቻለም። ስለዚህ ብዙ ትምህርትና አሁን የምንወያየው አይነት ካምፔኖች መካሄድ አለባቸው እና ጉዳቱ እስካሁን ድረስ በእውነት እየቀጠለ ነው። በዚህ አጋጣሚ እዚህ ሀገር አውስትራሊያ ውስጥ ላሉ ኢትዮጵያውያንም ሆነ ኤርትራውያን እንደዚሁም ደግሞ ደግሞ በሀገር ቤት ላሉ ኢትዮጵያውያን ወገኖች በሙሉ ይህንን የጸረ ግርዛት መታሰቢያ ቀን አስመልክቶ መልእክቶ ጥሬው ምን ይሆናል? ጥሬዬ በዓለም ላሉ ኮሚኒቲዎች ሁሉ ለአማርኛ ተናጋሪዎች ብቻም ሳይሆን ይህንን ወደ እንግሊዝኛ ሲተረጎም ለሚሰሙት ሁሉ ይህ ባህል እጅግ በጣም ማለትም ግርዛት የባህል ጉዳይ ነው ሌላ ምንም ምክንያት የለውም። ስለዚህ መቅረት ያለበት ነው። ምክንያቱም በሴቶች ላይ ከፍተኛ የጤና ጉዳት የሚያመጣ ስለሆነ ወደኋላ ተትቶ ወደፊት መራመድ አለብን እና ከኔ ጋር ሆኖ ላለሁ መልካም ወይዘሮ ውዳድ ሳሊም ስለ ቃለ ምልልሱ እናመሰግናለን። እኔም እንደዚያው አቶ ካሳሁን በጣም ነው ማመሰግነው። مهبره السب لا